ሬቻ መልካ በሜልበርን እሁድ ሴፕቴምበር 28 ቀን 2025 ዓ.ም ተከበረ። የኦሮሞ ሕዝብ በአመት ሁለት ጊዜ ከሚያከብራቸው የሬቻ ክብረ በዓሎች ደማቁና በአገር ቤት ቅዳሜ፣ ሆራ ፊንፊኔ ውሁድ ሆራ ቢሾፍቱ እና በተለያዩ የአገር ቤት አካባቢዎች በተለያዩ ቀኖች የሚከበረው ሬቻ መልካ በሜልበርን በድምቀት ተከብሯል። በተለያዩ የባህል አልባሳት የተዋቡ ከአዛውንት፣ ከህፃናት የተገኙበት እርጥብ ሳርና አበባ በእጃቸው ይዘው በአንድነት ተሰባስበው ለፈጣሪ ከክረምት ወደ በጋ ስላሸጋገር ከን ዘመኑን የፍቅር የአንድነት የበረከት አድርገው በማለት ወደ ውሃ ዳር በመሄድ የሀገር ሽማግሌዎች ምርቃትን የተቀበሉበት ባህላዊ ጭፈራዎች፣ እሬቻን በተመለከቱ በተለያዩ እንግዶች መልእክት የተላለፈበት ነበር። የሚል በርኑ እሬቻ አየ ዋቅ ዋቀውማ ዋቀውማማ Anagano ulce tenagano ulce kanagano ulce tenagano ulce ragoro dogo goro na ulce faya nagano kene tekano gudde se gudano ujra ci se walala no bek se se beka no bul se kara katera koba se kanida mehi kande mena gangal se kara kupsa temare awak በጨለማ የሚመስለው የክረምት ወራት አልፎ በሙዞች መሙላት ተቆራርጦ የነበረው ቤተ ዘመድ የሚገናኝበት የዘራ ነው። ፍሬ እንዲያፈራ ስላደረግክልን፣ ምድርን በልምላሜ ስለሞላህልን ምስጋና የሚቀርብበት የሬቻ በዓል በሜልበርን በድምቀት መከበሩን የሚገልጹት የሬቻ አዘጋጅ ኮሚቴ አባል ኦቦ አለማየሁ ቁቤ በአንድነት ተሰባስቦ ማክበር ተስፋ ይሰጣል፣ ፍቅር ሰላምና በአብሮ መቆም መቻል ተንጸባርቁበታል ክብረ በዓሉ ይላሉ። ሲከበር የዋለው እጅግ በጣም ደስ የሚል የኦሮሞን አንድነት የኦሮሞን ህብረት ሲያሳይ ነው ያለው። እና በዓሉ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ሽማግሌዎች፣ ወጣቶች፣ ሴቶች፣ ህጻናት በጣም በደስ በሚል ሁኔታ ሲሳተፉ ነው ያሉት። እና እጅግ በጣም ደስ ይላል። ይሄ ምንድነው ተስፋ ይሰጣል። ምክንያቱም የኦሮሞ ህዝብ አንድነት፣ በጋራ የመሆን በሰላም አብሮ የመስራትን ነው የሚያሳየው። እሬቻ በዓል አመሰራረቱ ከገዳ ስርዓት ጀምሮ ነው። የገዳ ስርዓት ነው ይህንን እሬቻን በዓል አከባበርም ሆነ አሰራር የደነገገው ገዳ ነው። ያንኑ የገዳ ስርዓት የደነገገውን ህዝቡ እስከ ዛሬ ሲያከብር ቆይቷል። በጣም የሚገርመው አገር ቤት ውስጥ የሚደረገው ብቻ ሳይሆን በውጭ ዛሬ እንደታየው በጣም ደስ የሚል የህዝቡን አንድነት የህዝቡን ህብረት እንደሚታወቀው ለእግዚአብሔር ሰላም ለእግዚአብሔር ምስጋና ማቅረብ ነው። ለወደፊቱ ደግሞ በሰላም መኖር እንዲቻል አንድነቱን ጠብቆ እንዲኖር ለማድረግ ስለሆነ በእውነት በጣም ደስ የሚል ነው እና መቀጠል ያለበት፣ ከዚህ በላይ በጥሩ ሁኔታ እየተጠናከረ ማሄድ አለበት ብዬ ነው ማምነው። የኦሮሞ ህዝብ ባለበት ሁሉ የውጭ በውጭ ሀገርም በሀገር ውስጥም በተለይ በሀገር ውስጥ የሚቀጥለው ሳምንት ነው የሚከበረው እና ሁሉንም ህብረተሰብ እንኳን ደስ አላችሁ። ለወደፊት ለሚያከብሩትም እግዚአብሔር ያደርሳችሁ። ላከበሩትም እንኳን አደረሳችሁ። አባመልካ መልካ ሜልበርን ኦቦዳኜ ደፈርሻ፣ እሬቻ የይቅርታ በዓል ነው። የተጣላና የተቀያየመ ሳይታረቅ ይቅር ሳይባባል እሬቻ ለማክበር አይሄድም። በፍቅር የሚከበር የፖለቲካም ሆነ የአመለካከት ልዩነትም የማይንጸባረቅበት ሁሉም በጋራ የሚያከብረው ትልቅ ክብረ በዓል ነው ሲሉ ይገልጻሉ። እሬቻ አከባበር በጣም ደስ ይላል። ህዝቡ እንዳለ ወጥቶ የበዓሉን አክብሮ እንዳለ ልጆቻቸውን ይዞ መጥቶ አክብሮ ነበር እና በጣም ደስ የሚል እና እንትኑ አየሩ ራሱ ዝናብ ነበር። ዝናብ አልዘነበ ዛሬ እንደ ድንገት ሆኖ በጣም ደስ ብሎ ነዋል ነው። በጣም ደስ የሚል የህዝቡ አቀባበል፣ የልጆቹ አጨባባት፣ ሙዚቃው ሁሉም ነገር በጣም ደስ በሚል እንትን አሳለፍ ነው። እሬቻ ለየት ያለ ነገር ነው ከሁሉም። ለምን ቢባል እሬቻ እምነት አይመርጥም፣ ፖለቲካ አይመርጥም፣ ምንም ነገር የሚመርጥ ነገር ደም ብሔረሰብ አይመርጥም። ሁሉም ህዝብ ወጥቶ በአንድነት እዛ ተገኝቶ ያከብራል። ይህ ነው ለየት የሚያደርገው በተለይ እና ዛሬ የተገኘው ህዝብ የተለያየ እምነት ያላቸው የተለያየ የፖለቲካ አመለካከት ያላቸው በሙሉ እዛ ተገኝቶ ነው ያከበረው። ይህ ነው ሬቻን ለየት የሚያደርገው እና ዘርም አይመርጥም። ነጭም ሆነ ጥቁርም ሆነ ምንም የሚመረጥበት ቦታ አይደለም። አንደኛ ደግሞ ይህ ሬቻ ሰው ሬቻ ሲሄድ ዝም ብሎ አይሄድም። ወይም ከአንድ ሰው ጋር ከተጣላ ወይም አንድ ነገር ከሆነ ሬቻ አይሄድም እሱ እስከሚፈታ ድረስ ከሰውየው ጋር እርቅ እስከሚወርድ ድረስ የሆኔ ነገር ከተከሰተ፣ ሰውየው እሬቻ አይሄድም። እሬቻ ከቀራ ሽማግሌዎች ሰውየውን ይጠይቃሉ። ለየት የሚያደርገው እሬቻ ይሄ ነው። ለምን ቀራ ሲባል ይሄ ነው የሆነው፣ ይሄ ነው የተከሰተው ተብሎ ይጠያየቃሉ። ከዛ በኋላ ሽማግሌዎቹ ያን ነገር ይጨርሱና በሚቀጥለው ዓመት እሱም ከህዝቡ ጋር እዛ ይገኝና ያከብራል ማለት ነው። ይሄ ነው ሬቻን ለየት የሚያደርገው። ንጹ ነው፣ በልብስ ብቻ አይደለም ንጹ የሚደረገው ሬቻ ላይ አእምሮም፣ ልብም ሁሉም ንጹ ተደርጎ ነው እዚያ የሚገኘት አለበት። ይሄ ነው ሬቻ ለየት የሚያደርገው እና በጣም ደስ ብሎናል። ዛሬ በጣም ተደስተናል። ህዝቡም በጣም ወጥቷል። በጣም ደስ የሚል ጊዜ ነው፣ አሳለፍ ነው። ለኦሮሞ ህዝብ እና ለኦሮሞ ወዳጆች ህዝብ በሙሉ ዘመድ እንኳን ለዚህ ለተከበረው በዓል አደረሳችሁ። በአመት በአመት ያድርሳን። ለሚቀጥለው አመት ደግሞ ይህን አይል ከዚህን የበለጠ እንደምናከብረው በዛ ብላይ እንደምናከብረው እንትን አለኝ። ስለዚህ እንኳን ያደረሳችሁ ላለ የሰው ልጅ በሙሉ እንኳን ለዚህ በዓል አደረሳችሁ ለማለት ፈልጋለሁ። አርቲስት ኬሮን ደረጄ ሬቻ ሜልበርን ላይ ላለፉት ስድስት ዓመታት መካፈሏን ገልጻ በተለያዩ አልባሳት የደመቁ ታዳሚዎች ውበት ልዩ ነበረ። በተለይ አውስትራሊያ የተወለዱ ልጆች የሀገራቸውን ባህልና አልባሳት ለማወቅ የሚያደርጉት ጥረት እንዳስደነቃት ነግራናለች። በጣም ደስ የሚል ድባብ ነበረው። የተለያዩ በኦሮሚያ ውስጥ የሚለበሱ አልባሳቶች የተለያዩ ክልሎች፣ የተለያዩ የቦረና፣ የወለጋ፣ የጉጂ፣ የአርስ የተለያየ ካልቸር ነበር የምታየው እና ያ ደግሞ ለዚህ ሀገር ተወላጆች እንዲሁም ደግሞ ኢቭን እንደ ጉብኝት መጥቶ ሲጎበኙ የነበሩ ሰዎች ነበሩ ና በጣም ተውበን ምን እንደምንመስል ባህላችንን እያሳየ ናቸው ነበር ደስ የምልቀን ነበር። አሁን ከልጅነቴ ጀምሬ ነው ሳክ ብሮ የቆየውት በሜልበርን ደግሞ ይሄ አይ ቲንክ ስድስተኛዬ ነው መሰለኝ። የባለፈው አመቱን ኦሮሚያ ነው ያሳለፍኩት እና በጣም ደስ ይላል። አዎ ሚሞሪ ወደ አገር ቤት ይወስዳሃል። ሰው በብዛት ስለሚገናኝ የሚደረጉ ድርጊቶች ብዙ ነገሩ ወደ አገር ቤት ይወስዳል። መላው የኦሮሞ ህዝብ እንዲሁም በዓለም የሚገኙ ይሄንን በዓል ለሚያከብሩ ሁሉ እንኳን አደረሳችሁ ልል ወዳለ ኑሮውን በሜልበርን ካደረገ ሁለት ዓመት የሆነውና የመጀመሪያው የሆነውን ሬቻ በሜልበርን ያከበረው አክቲቪስት ያያ በሽር ቀደም ሲል ይኖርበት ከነበረው ስዊድን አንጻር በታዳሚ ቁጥር መብዛት ተደንቅ ያለው እዚህ የተወለዱት ልጆች ከማንነታቸው ርቀው በሌሎች ባህል እንዳይዋጡ የዚህ አይነት ዝግጅቶች ማንነትን እንዳይዘነጋ ያደርጋሉ ሲል ይገልጻል። እንዳንድ ኦሮሞ ብቻ ሳይሆን፣ እንዳንድ አፍሪካዊ፣ እንዳንድ ኢትዮጵያዊ እዚህ ላይ ሆነን የምናከብረው በዓል አንድ ኢንቫይሮሜንታል አቴንሽን የምንሰጥ ህዝቦች መሆናችንን ያሳያል። እሬቻ ያው የኦሮሞ ህዝብ ቀደምት ባህላዊና ሃይማኖታዊ እሴት ብቻ ሳይሆን ብሄር ብሄረሰቦች ንም የሚያሰባስብ በዓል ነው። ታንክስ ጊቪንግ ነው የሚሉት ፈረንጆቹ። በኛ ያው የምስጋና የኛ ما برسه السيا حبرة سب كرو كنتشي عمل جرو لفت اريو ككرم تج الما وود ሀያማ ወይ ብራ መውጣቱን ለአምላኩ የሚያደርስበት ምስጋና የሚያደርስበት በዓል ነው እና በዚህ ሰዓት ደግሞ በውጭ ሀገር ውስጥ የተለያዩ ዲያስፖራ ማህበረሰቦቻችን መሀል ሲከበር ቁጥሩ አነስተኛ ቢሆንም የሚያስተላልፈው መልእክት ግን ከፍተኛ ነው እኔ ከዚህ በፊት ሁለት ዓመት በፊት ስዊድን ሀገር ነበርኩኝ እዛ አሁን አስር አስራ አምስት ሰዎች ሆነን የምናከብርበት ሁኔታ ነው የነበረው እዚህ እኔ ስመጣ ዛሬ እኔ በጣም ብዙ ህዝብ ነው ብዬ ነው የማስበው በእርግጥ ሰዎቹ የተለያየ ሌላ ፕሮግራም ስለነበረ ቁጥሩ ትንሽ እንደውም ቀነሰብን ሲሉኝ በጣም ነው ይገረመኝ። በጣም በጣም አትራክቲቭ ነው። እኔ እንግዲህ ለእኔ ይሄ መጀመሪያው ከፍተኛ ቁጥር ያለው ህዝብ የተገኘበት እሬቻ ነው። አዲሱ ትውልድ ዳያስፖራው ትውልድ ማለት ነው። ያው እንግዲህ በሰው ሀገር ባህል ነው ተውጦ ተወልዶ ያደገው የሚያድገው ና የራሱን ቆንጆ ወይም ደግሞ በጣም አትራክቲቭ የሆነ እንደዚህ አይነት ኢቨንቶችን መመልከቱና መሳተፉ ማንነቱን እንዳይዘነጋ ነው የሚረዳው፣ ማለት ነው የእኛ ልጆች ውጭ ሀገር ሲወለዱ ሁለት አይደንቲቲ ይዘው ነው የሚያድጉት። አንድ የወላጆቻቸውን ነው፣ ሁለተኛው ደግሞ የሚኖሩበትን ኢንቫይሮመንት ነው። ስለዚህ ጭራሽ ራሳቸውን ረስተው ወዳሉበት ሀገር ውስጥ ማንነት ብቻ እንዳይዋጡ የራሳቸውንም ማንነት እንዲያስታውሱ እድል የሚሰጥ ኢቨንት ነው ብዬ ነው ማስበው። በመላው ህዝባችን አገር ቤት ላለውም ውጭ ሀገር ላለውም የኦሮሞ ህዝብ እንዲሁም እሬቻን ከኦሮሞ ህዝብ ጋር ሆነው ለሚያከብሩት ሁሉም ብሔር ብሔረሰቦች እንኳን ለዘንድረው የእሬቻ በዓል በሰላም አደረሳቸው ለማለት እወዳለሁ። በሚቀጥለው ሳምንት ፍንፍኔ ላይና ሆራ አርሰዲ ላይ ከፍተኛ ብዙ ሚሊዮን የህዝብ የሚቆጠር ህዝብ የሚካፈልበት ድሬቻ እንደሚካሄድ ነው የምናውቀው እና በዓሉ በጣም የተሳካ እንደሆነና ሁሉም በሰላም ወጥቶ በሰላም የሚገባበት ፍቅር የሚነክስበት ፒስ ማለት ሰላም የሚነግስበት በዓል እንዲሆንልን ተስፋ አደርጋለሁ። ሁሉም እንኳን አደረሳችሁ ለማለት እወዳለሁ። አርቲስት ኩመላ አዱኛ ቀኑ ፀሐያማ ስለነበረ ክብረ በዓሉን የበለጠ ደማቅ አድርጎታል። የወጣቶች ተሳትፎ፣ አጨፋፈራቸው፣ ለባህላቸው ያላቸውን ፍቅር ያየሁበት ነው ሲል ገልጸዋል። በጣም ደስ ይላል። እኛ ያው ከሀገር ወጥተን ከሀገር ይቀናል። እዚህ የተወለዱ ልጆች ደግሞ በእንደዚህ አይነት ሁኔታ በየአመቱን እዚህ ስናከብር ልጆች እናስተላልፋለን። ባህላችን ዛሬ እንዳየሁ ኦሮሞን ባህል እንደዛ የሚጨፍሩት የዚህ ያደጉት ልጆች ናቸው አይተሃል። በጣም ደስ ላሉ ደስ ይላል። በዓል በደረሰ ቁጥር ሬቸ መቼ ነው ብሎ ይጠይቃሉ። እኛ ልጆች ይገናኛሉ፣ በዓላቸውን ያውቃሉ። ወጣቶቹ ተሳትፎ በጣም እየጨመረ ነው ሄዶ ዛሬ እንዳየሁት የወጣቶቹ ተሳትፎ ያላቸው ኢነርጂ በጣም ደስ የሚል ነበር። ሲጨፍሩ አታምንም። አገር ቤት እንዳደጉት ልጆች ነው የሚጨፍሩት። በየዓመቱ የማየው እዚህ ያደጉት ልጆች ምን ያህል በየዓመቱ በዚህ ፓርቲስፔት እያደረጉ እንዳሉ ያሳያል። ዘንድሮም ያየሁት ይህንን ነው። ወጣቶች በጣም ተሳትፎበታል። ባለን አቅም እሬቻ በደንብ እንዲከበር ለማያውቁትም ማሳወቅ፣ እሬቻ የሁላችንም በዓል ስለሆነ ሁላችንም፣ የኦሮሞ በዓል ስለሆነ ሌሎችም ኦሮሞ ያልሆኑም ሰዎች ይሳተፋሉ። አንዳንድ የፈረንጆች ይመጣሉ። ስለዚህ በምንችለው መጠን እሬቻ ከዚህ እንዲታወቅ፣ ለሌሎችም እንዲታወቅ፣ የሰላም የፍቅር ባህል መሆኑን ማሳወቅ አለብን። ሀገር ቤት ላላችሁ፣ እዚህም ላላችሁ እንኳን ለእሬቻ አደረሳችሁ ላለው የሰላም የፍቅር ይሁንልን ለሚቀጥሉ ዓመት ያደርስልን እንኳን አደረሳችሁ በገጌ ረሂማ መሀመድ ልቡ የባህል ምግቡ አለባበሱ ጭፈራው በሁሉም ዕድሜ ውስጥ ያሉ ሰዎች በአንድነት ተሰባስበው ሬቻን ማክበራቸው የተደሰትኩበት ትዕይንት ነበረ ስትል ነግራናለች በጣም ደስ የሚል ቀን ነበረ ሁሉም የባህል ልብስ ለብሶ በጣም በደማቅ ሁኔታ አክብረናል በጣም ደስ ብሎኛል በጣም እዛም አንዳንዴ ይሄድ ነበረ ሁለት ዓመቴ ነው። እዚህ ካገበርኩኝ በፊት ሲድኒ የነበርኩኝ በጣም ደስ ይላል። ያንተ ሰው ኖሮ ከአገር ውጭ ሆነ ባህልህን የሆነ የራስህን ሰው ስታይ በጣም ስሜቱ በጣም ደስ ይላል። ተዘጋጅተንበት ልብሳችንን ያው አስልከን ያው በጣም ደስ የሚል ሁኔታ ነው ያሳለፍነ። አገር ቤት ላሉ ፋሚሊዎቼ እዚህ ላሉት መላ ኦሮሞ ህዝብ እንኳን ለእሬቻ ባህል አደረሳችሁ ነው ምላ እያሱ ሙሲሳ የተሳታፊ ቁጥር በየጊዜው እየጨመረ ነው። በዚህ ዓመት በተለይ ወጣቶቹ ባህላቸውን ለማስተዋወቅና ለማስቀጠል የሚያደርጉትን ተነሳሽነት አይተናል። እሬቻ ለኦሮሞ ሕዝብ በማንነቱ መግለጫ ነው ሲል ይገልጻል። የኦሮሞ ሕዝብ በመላው ሜልበርን እና አውስትራሊያ ወጥተው ነው ያከበረው። እሬቻ በየዓመቱ ሕዝቡ በብዛት እየጨመረ ባህሉንም እያሳየ የምሄድበት ነው። ግን የዘንድሮ ለየት የሚያደርገው ብዙ ወጣት ልጆች ናቸው ተሳተፉበት ባህላቸውን በማስተዋወቅ መድረክ ላይም ቶ በመናገር አውስትራሊ ውስጥ ተወልደው ያደጉ ልጆች ጥሩ እንቅስቃሴ አርጓል። ደስ ብሏቸዋል። ስለዚህ ለየት የሚያደርገው ረቻ እንግዲህ ወደ መቀጥሎ ጀኔሬሽንም እያለፈ መሆኑን ማሳያ ነው ለማለት ነው። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ